ይህ ወር ፌብርዋሪ ወይም የካቲት የጥቁሮች ታሪክ የሚዘከርበት በመሆኑ ሰሞኑን እንዳደረግነው ዛሬም የአንድ ታዋቂ ይልቁንም የመብት ታጋይ አሜሪካዊ ታሪክ እንቃኛለን። በሰላምም ይሁን በዐመፅ ነፃነት በአስፈላጊው መንገድ ሁሉ፣ አዎን ነፃነት በአስፈላጊው መንገድ ሁሉ ይል ነበር ማልኮም ኤክስ በየንግግሩ አዝማች እንደ ልማድም ሆኖበት ደግሞም የነፃነትን አስፈላጊነት ለማጽናት ጥቁሩ የመብቶች ተሟጋችና ታጋይ ማልኮምክስ ልክ የዛሬ 52 ዓመት በኢትዮጵያ የጊዜ አቆጣጠር የካቲት 14 1957 ዓ ም ኒውዮርክ ከተማ ላይ ንግግር እያደረገ ሳለ በተተኮሰበት ጥይት በ39 ዓመት ዕድሜው መገባደጃ ላይ ተገደለ። በ21 በ2ያ 1 ዓመት ዕድሜው በዘረፋ ወንጀል ተከሶ ወህኒ በገባ ጊዜ ወጣቱ ማልኮምክስ ኔሽን ኦፍ ኢስላም ወይም እስላማዊ መንግስት ይባል የነበረ ንቅናቄ መሪ የኤላይጃ መሐመድ የነደደ ተከታይ ሆነ። በኋላም የተዋጣለት የንቅናቄው መሪና ሰባኪ፣ ስሜት አቀጣጣይ ተናጋሪም ወጣው። የማልኮም ኤክስ የትግል ስልት በዘመኑ በአሜሪካ ጥቁሮች ንቅናቄ ውስጥ እጅግ ተናኝቶ ከነበረውና ከህንዳዊው ማህተማ ጋንዲ ከተቀዳው የማርቲን ሉተር ኪንግ ሰላማዊ መስመር በፍጹም የተለየ ነበር። ማልኮም ኤክስ ራስን መከላከልንና ከነጮች ራስን ማራቅን አበርትቶ ይመክር ነበር። ፕሬዚዳንት ጆን ኤፍ ኬኔዲ በህዳር 1956 ዓ ም በነፍስ ገዳይ ጥይት የወደቁ ጊዜ ማልኮም ኤክስ ሁኔታውን ጣል ጣል አድርጎ ሲናገር፣ የኔሽን ኦፍ ኢስላም መሪው ኢላይጃ መሐመድ ማልኮም እጅግ ኃይለኛ ሆነ በሚል ከንቅናቄው እንዲወገድ ወሰነ። ከጥቂት ሳምንታት በኋላ ታዲያ ማልኮሜክስ ንቅናቄውን በይፋ ለቆ ወደ ሜካ ሃጅ ከፈለ። እዚያ ባየውም በሙስሊሞች የዘር መሰባጠርና ብዝሃነት ልቦናው በእጅጉ መነካቱንም ተናገረ። ማልኮሜክስ ከሜካ ሃጂ ማሊክ ኤል ሻባዝ ተብሎ ወደ ሀገሩ ተመለሰና በሰኔ 1966 ዓ ም የአፍሮ አሜሪካ አንድነት ድርጅትን መሠረተ። ይህ ድርጅት የጥቁርን ማንነት ማስተማር፣ የአሜሪካ ጥቁሮች ጠላት የነጭ ዘር ሳይሆን ዘረኝነት መሆኑን አበርትቶ መስበክ ያዘ። ይህ የተለሳለሰ የማልኮም ፍልስፍና በሲቪል መብቶች ንቅናቄ፣ በተለይ ደግሞ በተማሪዎች ሁከት አልባነት አስተባባሪ ኮሚቴ ዘንድ እጅግ እየተወደደ የሆነ መጣ። ማልኮም ኤክስ በኔሽን ኦፍ ኢስላም አባላት በተተኮሰ ጥይት ከመገደሉ ከአንድ ሳምንት በፊት መኖሪያ ቤቱ በቦምብ ተደብድቦ ተቃጥሏል። በማልኮም ኤክስ ግድያ ላይ መሳተፉን ያመነው ብቸኛው ሰው ቶማስ ሄገን በ1958 ዓ የዕድሜ ልክ እስራት ተፈርዶበት 44 ዓመቱን በሆኔ ከፈጸመ በኋላ የዛሬ 7 ዓመት ምህረት ተሰጥቶት ወጥቷል። Le Malcolm X by Dennis Brown. It is a ma noyam samut. Black men have Searching <much> to find the way